d.j Fatsman. that's a brand name that's a brand name i stand behind it i guarantee it they know that even if they don't know me anymore than they know the, the, the chairman of general mills DJ Fatsu, my man. God loves me. This is a DJ Fatsu exclusive. Africa live with DJ. ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን ጀምር ያለው We all not a no We all have a voice. We all a voice. We all have a get We all have a voice. We all have a voice. We all have a voice. i all have a voice. We all have a ক্ষা ঘুমাচ্ছি কী কার না উ রিক্ষা ঘুমাচ্ছি ফাঁচে দে Thank you guys. እንግዲህ አዲሱ ዓመት 2010 ከገባ ገና አምስት ቀኑ ነው። ለዚህ ነው የዓመት በዓል ሙዚቃ የጋበዝኳችሁ። ያደመጣችሁት እንግዲህ ኬንያ የሚደረገው በኮካኮላ ስፖንሰርነት የሚደረግ የኮክ ስቱዲዮ የተለያዩ አርቲስቶች ከአፍሪካ ተሰብስበው በአንድ ላይ አቀነቀኑ፣ አብረው እየዋሉ አብረው እያደሩ የሚሰሩት የቲቪ ሾ አለ። ከዛ ላይ እንግዲህ ከኢትዮጵያ የሄዱት ጃኖ ባንድ፣ ቤቲጂ፣ ሳሚዳን እና አስኬ በአንድ ላይ ሆነው የበዓል ሙዚቃ ነበር ያቀነቀኑልን። ይህ ሙዚቃ እንግዲህ በተለያየ ሶሻል ሚዲያዎች ፌስቡክ ላይ እንዳያችሁት በጣም ደስ ይላል፣ ቪዲዮም ደስ ይላል እና ብዙ ሰው ይወደዋል። እና እሱን እንግዲህ በዓሉንም ማስታከኬን የጋበዝኳችሁ ዲጄ ፋትን ፕሮግራማችን ይቀጥላል። ሌላ አዲስ ሙዚቃ ነው በማስከተልም የምጋበዛችሁ፣ ተመስገን ገብረ እግዚአብሔር ወይም ተሙ በብዙ ዜማዎቹ እናቀረዋለን። ዛሬ ደግሞ አዲስ ቴዲ አፍሮ የሰጠው ዜማ ነው። ዜማውም፣ ግጥሙ በትልቁ ጽፎታል ከስር ማለት ነው ዜማና ግጥም ቴዲ አፍሮ ብሎ ነው። የትግርኛ ቢት ያለው ሃና የተሰኘ ሙዚቃ ነው። ቪዲዮም ደግሞ በጣም በጥንቃቄ የተሰራ ጊዜውን የሚያሳይ የሚ መልስ ቪዲዮ ነው። እሱን ጋብዛችኋለሁ። ዲጄ ፋስ ነኝ፣ አብራችሁ ቆዩ። ተሙ ሃና ስልኩን ደጋግሜ ብሞክረኝ I never feel creaky, the I go down. I am the Shine the cabinet. सुन सुन आना की

What's up? What's up? What's up? What's up? What's up? What's up? What's up? وأنت اللي شبهته لما نبيش ناتو وانت اللي شبهته لما نبيش ناتو وانت لما نبيش እንግዲህ ካደመጣችሁት ከተሙ ሀና ከተሰኘ ሙዚቃ በቀጥታ የምንሸጋገረው ወደ አስኬና ቤቲጂ ነው። ዛሬ ሁለት ጊዜ እንግዲህ ሊጫወቱ ነው እነዚህ ሰዎች እዚህ ፕሮግራም ላይ ማለት ነው። ቤቲጂ እና አስጌ እንግዲህ ዞኖ ዞካ የተሰኘ ሙዚቃ ሰርቷል። በጣም ደስ ይላል። በጣም በጣም አሪፍ ሙዚቃ ነው። ቪዲዮውን በጣም አሪፍ ነው። አብራችሁን ቆዩ። ዲጄ ፋቱ ነኝ። እሱን ወደ እናንተ አደርሷል። betty g, betty g. You do a Kiss the the cambeas ha hizo cuadrar las asaba ni ይቀጥላል። አሪፍ አሪፍ የሙዚቃ ግብዣዎቻችን ይቀጥላል። የምታደምጡት የአርቡ ንጋ ጋቢና ቪኦኤ ፕሮግራማችን ነው። ማስተናግዳችሁ ዲጄ ፋሱ ነኝ። ፕሮግራማችን እንግዲህ በማስከተል ያው በዓል ነው። በዓል ነው ገና አምስተኛ ቀኑ ነው ዛሬ ሁለት ሺህ አስር ከገባ ገና ነው ገና ነው ገና ይጨፈራል ወሩን ሙሉ ይጨፈራል። በማስከተል እንግዲህ የበዓል ሙዚቃ ነው ምጋብዛችሁ በአዲስ አመት ይሰኛል። በአዲስ አመት መልካም መልካም የሚመኝልን ጂ መሳይ ነው። እሱን ወደ እናንተ እናደርሳለን። ዲጄ ፋቱ ነኝ። ኢንስታግራም ላይ ዲጄ ፋቱ፣ ፌስቡክ ላይ ዲጄ ፋቱ ብላችሁ ብትከተሉኝ በጣም ደስ ይለኛል። ይቀጥላል ጂ መሳይ

Must get a man Благородить, каки замечай, а ихфа, каки замечай. चब्बा जसी लाल से आओगे सीमा सजीस लसकर जसी लाल सिोगे सीमा चीज But <laughs> i five, you am አድማጮቻችን፣ ተመልሻለሁ። ዲጄ ፋቱ ነኝ ጂ መሳይ። በአዲስ አመት አደመጥን። እንግዲህ አዲስ አመት ከገባ በጣም ሲታይ የቆየ አዲስ ሙዚቃ ነው ጋብዛችሁ፣ ያው ታውቁታላችሁ፣ ቴዲ አፍሮ ማር እስከ ጧፍ የተሰኘውን የፍቅር እስከ መቃብር ታሪክ በዜማ ተርከውት አሁን ደግሞ ቪዲዮ ወጥቷል ቪዲዮ በጣም አሪፍ ነው ሰሞኑን እንግዲህ የሚታየው የሚሰማው እሱ ነው እኔ እሱ ነው የምጋብዛችሁ እንግዲህ በዚህ ሙዚቃ ሰናበታለሁ አብራችሁኝ ስለቆያችሁ ስለሰጣችሁኝ አሰይ በሙሉ በጣም በጣም በጣም በጣም አድርጌ አመሰግናለሁኝ መልካም ቅዳሜና እሁድ በመመኘት ማርስ ከጽዋፊ ስናል ሙዚቃ በመጋበዝ ሰናበታለሁ ደህና ሁኑ

ዘጠናኙ በአስራ አምስተኛው ቀን የልብ በሽታዋ ተነሳባትና እንደ ልማዷ ወደቀች ነገር ግን ዳግም አልተነሳችም